በህወሓት የወጣው መግለጫ ለውጡ ከመጣለት ሳይሆን ከመጣበት ህዝብን የማይወክል አካል የወጣ ነው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ንጉሱ ጥላሁን በሰጡት ምላሽ ተናግረዋል። ለዚህም ምክንያቱ መግለጫውን ያወጣው ቡድን በለውጡ ምክንያት የተቋረጠበት ጥቅም መኖሩና የነበረው ግፍ እንዲመለስ መመኘቱ ነው ብለዋል። ህወሓት የኢህአደግን የውህደት እንቅስቃሴ አስመልክቶ በመግለጫው የሰፈረውን ለአመታት ሲያንጸባርቀው ከነበረው አቋም የተለየ ነው ብለዋል አቶ ንጉሱ። አቶ ንጉሱ ጥላሁንን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የትናንቱ የህወሀት ማዕከላዊ ኮሚቴ መግለጫና በፌዴራል መንግስቱም የተሰጠው ምላሽ የቀጠሉ ልዩነቶች የተደፋፈኑ እውነታዎች ዳግም አደባባይ እየወጡበት ነው። ህወሀት ባወጣው በዚሁ መግለጫ የፌዴራል መንግስቱን በከፍተኛ ሁኔታ ተችቷል። ከጊዜ ወደ ጊዜ ችግሮች እየተበራከቱ ጥፋት በጥፋት ላይ እየተደራረበ መጥቷል፣ ይላል ይሄው የህወሀት መግለጫ። የጥፋቱ ስፋትና መጠን በየቀኑ እየጨመረም ወደ ከፍተኛ አገር የመበተን ደረጃ እየደረሰ ነው ብሏል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚህ መግለጫ ላይ የተንጸባረቁ ሀሳቦችን አጣጥለዋል። ከለውጡ በፊት በነበሩት ዓመታት ኢትዮጵያ በመፍረስ አፋፍ ላይ እንደነበረች አቶ ንጉሱ አስታውሰዋል። አሁን ያለው የኢትዮጵያ አመራር የተረከበውም ችግር ነው በማለት የነበሩ ሁኔታዎችን አብራርተዋል። በዚህ የለውጥ ሂደት ከፍተኛ ስኬቶች መመዝገባቸውን፣ ችግሮችም መኖራቸውን አስታውሰዋል። ከነዚህ ችግሮች አንዳንዶቹ ደግሞ ካለፉት ሁለት አስርት ዓመታት የቀጠሉ በሽታዎች መሆናቸውን የገለጹት ያለፉት ሁለት አስርት ዓመታት ውጤቶች የሆኑት የጥላቻ፣ የቂም በቀል፣ የቁርሾ፣ የመለያየት፣ የመከፋፈልና የሴራ ጠባሳዎች በቀላሉ የሚለቁ አይደሉም በማለት ነው ያብራሩት። እናም ለውጡ በአንድ በኩል እነዚህን የማስተካከል በሌላ በኩል ደግሞ ኅብረተሰቡ የሚጠይቃቸውን የመልካም አስተዳደር፣ የዴሞክራሲና የሰብአዊ መብት ጥያቄዎች የመመለስ ስራ መሸከሙን አስታውሰዋል። የትናንቱ የህወሓት መግለጫ ግን ከዚህ የለውጥ ሂደት በተጻራሪ የቆሙ ወገኖችን አቋም ያንጸባረቀ ነው ባይ ናቸው አቶ ንጉሡ ይሄ ለውጥ ይሄን ተሸክሞ ይሄን ኃላፊነት በመወጣት በሚያደርገው እንቅስቃሴ ስኬቶችም አሉት፣ ድክመቶችም አሉት፣ ምንም አይካድም። ነገር ግን መቼም ቢሆን የማይቀረው ነገር ምንድን ነው? እቺ ሀገር አሁን ፈተናዎች እዚህም በዚያም የሚታዩ ጉዳዮች ቢኖሩም እንኳን ሊነጋ ሲል ይጨልማል እንደሚባለው ሀገሪቱ አንድ ሆና ጠንክራ ለመሄድ የመጨረሻውን ምዕራፍ ይዛለች። እነዚህ የሚሰሙት ድምጾች፣ በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድን ነው? ለምንድን ነው ይሄ መግለጫ ከለውጡ በተጻራሪ የቆመው? ብለን ብናይ ለውጡ መጣበት ማለት ነው። ለውጡ አልመጣለትም። ለህዝቦች አንድነት፣ ለሀገር ብልጽግና እና ለጋራ ታሪካችን በጋራ ቆመን መስራት ያሰበ ለውጥን ኢትዮጵያን ስሟን ከፍ አድርጎ በዓለም አደባባይ የበለጸገች ሆና እንድትታይ የሚተጋ ለውጥን በተጻራሪው የሚፈትንና የሚያጣጥል የሆነበት ምክንያት ይሄንን መግለጫ በባለቤትነት እየመራ ያለው ቡድን ህብረተሰብ አይወክልም። የህዝብ ፍላጎት እያፈነ ነው። ራሱ የወጣበትንም ህዝብ ፍላጎት እያፈነ ወደ አደባባይ እንዳይወጣ ድምፁንም እየገታ ያለ ስርዓት ነው። ይሄ ስርዓትና ይሄ ቡድን ለውጡ የመጣበት በመሆኑ ያቋረጠበት ጥቅም የነበረ መሆኑን ሁላችንም ስለምናውቅ ያ የነበረው ግፍ ይመለስ ዘንድ ከምኞት የሚመነጭ በመሆኑ አሁን የሚታየውን ለውጥ ዋጋ እንደሌለው አገር እያጠፋ እንደሆነ አህዳዊ እንደሆነ የፌዴራል ስርዓት እንዳፈረሰ በአንድ ጎን ያነሳል። በሌላ ወገን ደግሞ ራሱ አግልሏቸው የነበረውን ቀደም ሲል እንደ ሁለተኛ ዜጋ ያያቸው የነበረውን አጋር ብሎ የመጀመሪያ ዜጎች አይደሉም ብሎ የፈረጃቸው ወገኖች ዛሬ ደግሞ እናንተ መብታችሁ ተደፍሯል ድረሱልኝ፣ ብሎ ጥሪ ያስተላልፋል። የህወሓት ማዕከላዊ ኮሚቴ መግለጫ ከጠቀሳቸው ሌሎች ነጥቦች አንዱ በህገ መንግስቱና በህብረ ብሔራዊ ፌዴራላዊ ስርዓቱ ላይ ተደቀነ ያለው አደጋ ነው። ይህንኑ ህብረ ብሔራዊና ፌዴራላዊ ስርዓት ለማዳን እንዲረባረቡም ለብሔር ብሔረሰቦችና ህዝቦች ጥሪ አቅርቧል። አቶ ንጉሱ ግን ሊተች የሚገባው ከለውጡ በፊት የነበረው ፌዴራሊዝም እንደሆነ ያብራሩት ከለውጡ በፊት የነበረው የስም ፌዴራሊዝም ነገር ግን ተጨባጭ አህዳዊነት የነበረበት ሁኔታ ይቁም። እንዴት ነው አህዳዊነት? አድራጊ ፈጣሪዎች ከላይ ሆነው የሚያዙበት የሚናዝዙበት ሁኔታ ይቁም። የሆነን ህብረተሰብ ወክለናል ብለው በስም እየነገዱ የህዝቦችን ማጋጨት ይቁም። የትኛውንም ህዝብ ፖለቲከኛው የወጣበት ህወሓትም ቢሆን እንደ ህወሓት የወጣበት ህዝብ ለኢትዮጵያ ደክሟል፣ ለፍቷል፣ አገር ገንብቷል። ኢትዮጵያ እንድትቀጥል ይፈልጋል። አንድነቷን ይፈልጋል። ከማንም በላይ ልጠቀም አይልም፣ ከማንም በታች ልጎዳ አይልም። ኢትዮጵያ ለሱ የምትመች ለሌላውም እንደዚሁ የምትስማማ እንድትሆን ይፈልጋል። ይሄንን ህዝብ ከለላ በማድረግ በስሙ በመነገድ የሚሄድ የነበረ አህዳዊ አስተሳሰብ፣ ነገር ግን ስሙ ፌዴራሊዝም የሆነ ይቁም የሚል ትግል ነው የተደረገው። ይሄ ትግል ፍሬ እያፈራ ነው። ዛሬ ክልሎች አጋር የተባሉትም ክልሎች ጨምሮ ማንም ከላይ ሆኖ በሞግዚት ሊያስተዳድራቸው አይችልም። አይደለምም፣ በሴራ የሚከፋፍላቸውና ሀብታቸውንም ጥቅም ጭምር አሟጦ የሚወስድ ማንኛውም ኃይል የለም። ይህንን እነሱ እየመሰከሩ ነው። ለእያንዳንዱ አካል የጡት አባት ሆኖ የመግዛት ሁኔታ ይቁም ነው። ይሄ ቆሟል። ስለዚህ እነዚህ ነገሮች የነቃቀለ የለውጥ ሂደት የማጣጣል ስራ ቢሰራ፣ እንቅፋቶች ቢቀመጡለት፣ እሾሆች ቢተከሉለት የማይጠበቃል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚሁ ማብራሪያቸው ህወት ያወጣው መግለጫ ከጊዜው ጋር የሚሄድ አይደለም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።